በድሬዳዋ ከትናንት በስቲያ ምሽት ጀምሮ በተለምዶ ደቻቱና አምስተኛ በሚባሉ ሰፈሮች የተፈጠረ ግጭት ትናንትናና ዛሬም በከፊል ውጥረት እንደፈጠረ ሲቆይ ለሰዎች ህይወት ህልፈትና ለአካል መቁሰል ምክንያት ሆኗል። ከመደበኛ የመስተዳድሩ ፖሊስ አባላት በተጨማሪ የፌዴራል ፖሊስና የመከላከያ ሰራዊት አባላትን ተሳትፎም ጠይቋል። የተፈጠረውን ረብሻ ማረጋጋት በሁለቱ አካባቢዎች የሚገኙ ወጣቶች መካከል ተፈጠረ በተባለ ግጭት የተቀሰቀሰው የአካባቢው ሁከትና ረብሻ በተለይ ትናንት ተባብሶ በመዋሉ የሁለት ሰዎች ህይወት ሲያልፍ ሌሎች የአካል ጉዳት ደርሶባቸዋል። በዛሬው እለት በአካባቢው ላይ የተፈጠረውን ግጭት ለመቆጣጠርና ለመከላከል የጸጥታ ኃይሉ ያልተቋረጠ ጥበቃ በማድረግ ላይ መሆኑን ተመልክተናል። የድል ጮራ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር በዛሬው እለት አንጻራዊ ሰላም ታይቶበት በዋለው አካባቢ በትናንትናው እለት በነበረው ግጭት አራት ሰዎች ጉዳት ደርሶባቸው ወደ ሆስፒታሉ የመጡ መሆናቸውንና አንደኛዋ ግን ህይወቱ አልፎ መምጣቷን ለዲደብሊው ተናግረዋል። ያው እኛን በደረሰን እንትን አንድ አራት ሰው በጥይት ተመታ ተብሎ መጥተዋል። ከአራቱ አንዱ ሬሳ ነው ሞቶ ነው የደረሰችው አንድ ሴት ልጅ ነች። ሌላው አንድ ይዛ ልጅ አለ ወደ ምን ዘጠኝ አመት አካባቢ እሱም ሆዱ ላይ ቆስሎ እንደመጣ ነው። ጥይት ነው። ሌላም አንዱ ጭንቅላቱ ላይ ተመጣ አለ። ጭንቅላቱ ውስጥ ላይ አይደለም፣ ያው አጥንት ስብራት አለው። እሱ ጥሩ ሁኔታ ላይ ነው ያለው። ሌላም እሱም ያው ኒውሮሰርጂን የለም እና ለእጃችን አጥንት ወደ ላይ ለመመለስ ወደ አረር ልከነዋል። ያለበት ሁኔታ ጥሩ ነበር። ሌላው እጅ ላይ የተመታ ልጅ አለ ከእጁ ላይ እሱም አጥንት ስብራት ነው አሉ እሱም ጥሩ ሁኔታ ላይ ያለው። ጉዳት ደርሶባቸው ሕክምና እየተከታተሉ የሚገኙ ተጎጂዎች ክትትል ቢያስፈልጋቸውም በጥሩ ሁኔታ ላይ መሆናቸውን የተናገሩት ዶክተር አብዱራህማን ተጎጂዎቹ ሙሉ በሙሉ በጥይት ጉዳት የደረሰባቸው መሆኑንም አረጋግጠዋል። አዎ ያው ቀላል ጉዳት ና ያው ቀላል የሚባልም ክትትል የሚፈልግ ነው። አንዱ አሁን ሪፈር ያደረግ ነው። አቻትን ተወደ ላይ መመለስ አለባት ካልተመለሰ ችግር ልታመጣ ስለሚችል ማለት አንድ ቀላል ና አንድ ያው ቀላል ና መጠነኛ ምግብ እነዚህ አራቱ ጥይት ናቸው። የሞተም ሶስቱም የነገርኳችሁ ጥይት ናቸው። ሌላው የመጣ የለም። በሌላ በኩል የአካባቢው የአይንማኞች ማኞች ከግጭቱ ጋር በተያያዘ በተባራሪ ጥይት ህይወቱ ያለፈ አንድ ወጣት መኖሩንና በዛሬው ዕለት የቀብር ስነ ስርዓቱ መፈጸሙን ተናግረዋል። ይህም የሟቾችን ቁጥር ሁለቴ ያደርሰዋል። ይህን ጨምሮ የአስተዳደሩ ፖሊስ ለተፈጠረው ግጭት መንስኤም ሆነ በሰው ህይወትና ንብረት ላይ የደረሰውን ጉዳት በሚመለከት መረጃ እንዲሰጠን በስልክም ሆነ በአካል ያደረግነው ጥረት ባይሳካም አንድ የአካባቢው ነዋሪ ግን በአካባቢው በተፈጠረው ግጭት ዝርፊያ መፈጸሙንም ገልጸዋል። በእርሳቸው የደረሰውን ባብነት በመጥቀስ ተዘርፈናል የሚባሉ ገብቶናል ስንመጣ፣ ያው እንደምታየው እንደዚህ ነው። ሁኔታዎችን ያገኘ ነው ያው እንደምታየው ነው። ሙሉ ፀጉር ቤቱ እቃዎች ወድመዋል። ምንም ነገር ያው መስታወቱም ሙሉ ነገር ረጋፏል። ምንም የቀረቀ አይደለም። አስተያየት ሰጪው እንደሚሉት በአካባቢው የተፈጠረው ግጭት መንስኤን የብሔር ነው በሚል የሚያነሱ ሰዎች መኖራቸውን ጠቅሰው ምክንያቱ ግን እሱ አይደለም የሚል አስተያየታቸውን ሰጥተዋል። የሚሉት እነሱ አማራና ኦሮሞ ምናምን ጥቃሉን እያሉት ያሉት ነገር ግን የአማራ የብሔር ሳይሆን የዝርፊያ መሰለኝ የዝርፊያ ነው እንጂ ይሄ እንደዚህ አማራና ኦሮሞ የሚባል ነገር የለም። እዚህ ሰፈር ውስጥ አማራ፣ ኦሮሞ፣ ትግሬ ምናምን ብለን እስከ ዛሬ አስራ ስንት አመት ኖረናል። እንደዚህ አይነት ነገር ታይተንም ምንም ብለን አናውቅም። የከተማዋ ዋነኛ የገበያ ቦታ የሆነውን የቀፊራ አካባቢ ባካለለው ግጭት ሱቆች ተዘርፈዋል፣ ንብረት ወድሟል፣ እንዲሁም ባንኮችን ጨምሮ የአካባቢው የንግድ እንቅስቃሴ ለተወሰነ ጊዜ ተገቶ ውሏል። የተፈጠረው ግጭት ተባብሶ ወደ ሌሎች አካባቢዎች እንዳይዛመት የሰጉ መኖራቸውንም ለማወቅ ተችሏል። ከትንሽ አለመግባባት በመነሳት በፍጥነት ወደ ብሄር ግጭት የሚሸጋግረው የድሬዷ ችግር መነሻና መፍትሄ እንዴትነት ጥያቄ ውስጥ እንደገቡ ቀጥለዋል። ለዲ ደብሊው ዘገባ መሳይ ተክሉ ድሬዳዋ